ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የውሳኔ ሐሳቡን እንዲሰጥ ለሚታገሉ ወገኖች በሙሉ የምመክረው ነገር ብርጃ ቦርድ እንደ ተቋም ይህን ጉዳይ ዳር ለማድረስ በጥንቃቄ እየሰራ ስለሆነ ሌሎች ያላስፈላጊ ነገሮች ላይ ታቅቦ ከምርጫ ቦርድ ጋራ በጋራ ለመስራት መሞከር ለጥያቄውም፣ ለክልሉም፣ ለሀገርም ይረዳል ብያምናል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸታ አየለ ናቸው። ዘገባውን በዕለቱ አብይ ርስ ይዘናል። በክልል የመደራጀት ጥያቄዎች የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደህዴን በአስረኛው ጉባኤ በጥናትና በህግ አግባብ መሠረት እንደሚፈታ ባስቀመጠ ውሳኔ መሰረት ምላሽ ያገኛል ሲሉ የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። የሲዳማ ዞንና አስተዳዳሪ የሲዳማ ሕዝብ የምርጫ ቦርድ ስራ በትጋት እንዲጠባበቅ ሲሉ አሳስበዋል የሚለው ደግሞ በመጽሔቱ ከሚቀርቡ ርሶች አንዱ ነው። ከምሽቱ ዋና ዋና ዜና መካከል አሁን ቀደም ሲል የገለጥከው የሲዳማ ጉዳይ ሌላው ገዢው የሱዳን ወታደራዊ ምክር ቤትና አፍቃሪ ዲሞክራሲያዊ ጣምራ ተወካዮች የስልጣን ክፍፍልን የተመለከተ ስምምነት ተፈራረሙ። ፕሬዚዳንት ትራምፕና ብዙዎቹ የምክር ቤት አባላት ደጋፊዎቻቸው ትናንት የተሰነዘረባቸው ነቀፌታ ሲከላከሉ ተሰምተዋል። የሚሉ እና ሌሎችም ይኖሩናል። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ሐምሌ 10 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበነን አቀናባሪያችን ንጉሱ ታምሬ አብረናችሁ እስከ አራት ሰዓት እንቆያለን። እናንተ ማብራችሁን ቆዩ። በቅድሚያ ግን የሰዓቱን ያለም ዜና የሲዳማ ብሔር ራሱን ችሎ በክልል ደረጃ እንዲደራጅ የሚሰሩ አካላት የአንዱን ወገን ብቻ ተግባራዊ ከማድረግ እንዲቆጠቡ ምርጫ ቦርድ አሳሰበ። ድርጊቱም የሕግ መሠረት እንደማይኖረው አስታወቀ። ቦርዱ በሚቀጥሉት አምስት ወራት የሲዳማን ሕዝብ በክልል ደረጃ የመደራጀት ጥያቄ በውሳኔ ሕዝብ እንደሚያስፈጽምም ገልጧል። የዕለቱ አብይ ርዕስ ቅድም እንዳልነው ዝርዝሩን ያቀርባል። ገዢው የሱዳን ወታደራዊ ምክር ቤትና አፍቃሪ ዲሞክራሲ ጣምራው ቡድን ተወካዮች የሥልጣን ክፍፍሉን በተመለከተ አንድ ስምምነት በዛሬው ዕለት መፈራርማቸው ተገልጠዋል። ካርቱም ውስጥ በተካሄደው ስነ ስርዓት የተፈረመው ይህ ስምምነት በመጪው አርብ በፊርማ የሚጸድቅ ህገ መንግስታዊ ሰነድንም እንደሚያካትት ነው የተመለከተው። የሱዳን ጦር ኃይል የረዥም ጊዜ ፕሬዚዳንት የነበሩትን አልበሽርን ከስልጣን ካስወገደ ወዲህ አገሪቱ ውስጥ የነበረው ቀውስና አለመረጋጋት ከሚረግብበት አኳያ ይህ የተፈረመው ሰነድ ትልቅ እርምጃ ነው ተብሏል። መጽሔት ዘገባ ያቀርብበታል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሬዚዳንት ትራምፕና ብዙዎቹ የምክር ቤት አባል ደጋፊዎቻቸው ትናንት የተሰነዘረባቸውን ነቀፌታ ሲከላከሉ ታይተዋል። ፕሬዚዳንት ትራምፕ በትዊተር ባስተላለፏቸው መልእክቶች የተወካዮች ምክር ቤት አራት ሴቶች አባላት በዩናይትድ ስቴትስ ላይ ነቀፌታ በማቅረባቸው ወደ መጡባቸው ሀገሮች ይመለሱ ማለታቸው ብዙ ውግዘት ያስከተለባቸው መሆኑ ይታወቃል። አባባላቸውም ዘረኝነት ነው ይላሉ ነቃፊዎቻቸው። ፕሬዝዳንቱና ደጋፊዎቻቸው ደግሞ ዘረኝነት የምትለዋ ቃል ከውግዘት ውስጥ እንድትወጣ ይጠይቃሉ። አልተሳካላቸውም። ካለ አንዷ በስተቀር ሶስቱ የምክር ቤት አባላት የአሜሪካ ዜጎችና ዩናይትድ ስቴትስ የተወለዱ ናቸው። ይህ ክስተት ታዲያ ፖለቲካንና ዘርን አስመልክቶ በአገሪቱ ያለው ክፍፍል ጎልቶ እንዲወጣ አድርጎታል ተብሏል። በዚህም ላይ መጽሔት ዘገባ ይኖረዋል። በሌላ ዜና የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በሚያንማር ጠቅላይ ጦር አዛዥ ሚን አውን ሄለንግና በሌሎችም ከፍተኛ ወታደራዊ መሪዎች ላይ ማዕቀብ ጥሏል። እርምጃው የተወሰደው ሰሜናዊ ራሄን የክፍለ ግዛት ውስጥ በሙስሊሞች ሮሂንጃዎች ላይ በዘፈቀደ ከተፈጸሙ ግድያዎች ጋር በተያያዘ መሆኑን ጠቅሶ የአሜሪካ ድምጽ ሪቻርድ ግሪን ያጠናቀረውን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች። የውጭ ጉዳይ ሚኒስቴር በደነገገው እቀባ የሚያንማሩ ጠቅላይ የጦር አዛዥ ሚን ኡንግ ሌንግ፣ ምክትላቸው ሶ ዊን እና ሌሎች ሁለት አዛዦች እንዲሁም ቤተሰቦቻቸው ዩናይትድ ስቴትስ እንዳይገቡ ታግደዋል። ይህም በበርማ የጦር ኃይል ከፍተኛ አመራሮች ላይ እርምጃ በመውሰድ ዩናይትድ ስቴትስን የመጀመሪያ እንደሚያደርጋት ነው የውጭ ጉዳይ ሚኒስቴር ያስታወቀው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሰጡት ቃል የሚያንማር መንግስት የሰብአዊ መብት ጥሰቶችንና በደሎችን የፈጸሙትን በተጠያቂነት ለመያዝ እርምጃ አለመውሰዱ አሁንም ዩናይትድ ስቴትስን ማሳሰቡን ቀጥሏል ብለዋል። አያይዘውም 750 ሺህ የሚሆኑ ሮሂንጃዎች ወደ አጎራባች ባንግላዴሽ በተሰደዱበት አሰቃቂ ጥቃት ወቅት አስር ሮሂንጃዎችን የገደሉ ወታደሮች ከእስር እንዲለቀቁ የሚያንማሩ የጦር ሰራዊት ዋና አዛዥ ትዕዛዝ መስጠታቸው በቅርቡ ይፋ መደረጉን ጠቅሰውታል። ሚያንማር ውስጥ በስፋት ሮሂንጃዎች ከባንግላዴሽ በህገወጥ መንገድ የፈለሱ ተደርገው ይታያሉ። የጦር ሰራዊቱም በጅምላ በመጨፍጨፍ በመድፈር መንደሮችን በማጋየት ላደረሰው ጥቃት ሰርጎ ገብ ሮሂንጃዎችን ለማስወገድ የወሰድኩት ነው ይላል። ኢንዲን መንደር ላይ የተፈጸመውን ጭፍጨፋ መጀመሪያ የዘገቡት ሁለት የሮይተርስ ጋዜጠኞች ዋ ሎን ና ኪያው ሶ ኡ የመንግስት ሚስጥራዊ ሰነድ ይዘው ተገኝተዋል ተብለው አንድ አመት ከአራት ወር በእስር ላይ ከቆዩ በኋላ ባለፈው ግንቦት ወር መለቀቃቸው ይታወሳል። ቁንጅትና አመሰግናለን ለዘገባው። በደቡብ ኮሪያና በጃፓን መካከል ያለው የንግድ ውዝግብ እየተጧጧፈ ባለበት በአሁኑ ወቅት ዩናይትድ ስቴትስ ከፍተኛውን የሽምግልና ሚና ልትጫወት መሆኗ ተነገረ። በዚህ ሳምንት መግቢያ ላይ ጃፓንን የጎበኙት የምስራቅ እስያ ከፍተኛ የዩናይትድ ስቴትስ ዲፕሎማት ሶል ውስጥ በዛሬው ዕለት ከደቡብ ኮሪያ ከፍተኛ ባለሥልጣናት ጋር ተገናኝተው ውዝግቡ በቶሎ ሊፈታ እንደሚገባ ማሳሰባቸው ተሰምቷል። የምስራቅ እስያና ፓስፊክ ጉዳዮች ረዳት ውጭ ጉዳይ ሚኒስትር ዴቪድ ስቲልወል እንደገለጡት የሁለቱም ወዳጅ የሆነችው ዩናይትድ ስቴትስ ሁለቱም አገሮች ውዝግባቸውን ለመፍታት የጀመሩትን ጥረት በምትችለው ሁሉ ትረዳለች። እንደ አውሮፓውያን የዘመን አቆጣጠር በ2008 ዓ ም በህንዷ ሙምባይ ከተማ ውስጥ በተፈጸመው ጥቃት እጁ አለበት ብላ ዩናይትድ ስቴትስ በዓለም አቀፍ ሽብርተኝነት የፈረጀችውን አክራሪ ሙስሊም የፓኪስታን ፖሊሶች በቁጥጥር ስር መዋላቸው ተገለጠ። ህገ ወጡ ነውጠኛ ቡድን ላሽካር ኢ ታይባ መስራችና የታገደው ጃማት ኡዳዋ የረዲኤት ክንፍ በላይ ሀቪዝ ሳኢድ በቁጥጥር ስር የዋለው በፑንጃብ ከተማ ወደ ሆነችው ጁሪያን ዋላ በሚያመራበት ወቅት ሙሉ ተመልክቷል። ከዚያም ወደ ክፍለ ግዛቱ የጸረ ሽብርተኝነት ፍርድ ቤት ተወስዶ በማረፊያ ቤት እንዲቆይ ተበይኖበታል። ፓኪስታን በአንድ በስለላ የተጠረጠረ ህጋዊ ዜጋ ላይ ያስተላለፈችውን የሞት ፍርድ እንደገና እንድትመረምር ዓለም አቀፉ የፍትህ ፍርድ ቤት በዛሬው እለት ጥያቄ መጠየቁ ተገለጠ። በስለላ የተጠረጠሩትና በጡረታ ላይ የነበሩት ህንዳዊው የባህር ኃይል መኮንን ኩልባሻን ጃድሃቭ ፓኪስታን ውስጥ በቁጥጥራቸው ስር የዋሉት በቁጥጥር ስር የዋሉት እንዳለፈው እንደ አውሮፓ አቆጣጠር ባለፈው መጋቢት 2016 ዓ.ም ከሶስት ዓመት በፊት መሆኑም ታውቋል። ህንድ ጃድጋቭ የተጠረጠሩበትን የስለላ ወንጀል ስታስተባብል የቀድሞ የባህር ኃይል መኮንን የታሰሩት ኢራን ውስጥ በግል የንግድ ስራ ላይ በነበሩበት ወቅት ነው ብላለች። ፓኪስታን የጄኔቫን ስምምነት መጣሷንም በመጥቀስ ህንድ ማስተባበያዋን ታጠናክራለች። አንድ ታጣቂ በኢራቋ የኩርዶች ከተማ ኤርቢል ውስጥ በሚገኝ የምግብ ቤት ውስጥ በዛሬው ቀን በፈጸመው ጥቃት እስካሁን በተረጋገጠው መሰረት አንድ የቱርክ ዲፕሎማት መገደሉን መንግስታዊው የቱርክ ዜና አውታር ዘገበ። መንግስታዊው አናዱሉ ዜና አገልግሎት እንደዘገበው የቱርክ ምክትል ዋና ቆንስላ የነበሩት ዲፕሎማት ኤርብል ውስጥ በሚገኘው የቆንስላው ጽህፈት ቤት በስራ ገበታ ላይ ሳሉ ነበር በሌሎች በርካታ ሰዎች ና መቁሰላቸው የተዘገበ ቢሆንም እስካሁን ግን የሞቱትን ሆነ የቆሰሉትን ሰዎች ቁጥር በትክክል ማወቅ አልተቻለም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ክቡራና ክቡራት አድማጮች የምትከታተሉት ከዋሽንተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳትና በአዲስ አበባው የሃዱ ሬዲዮ ኤፍኤም 943 ላይ እንገኛለን። በትላንቱ ግብዣችን መሠረት የኤፍኤም አድማጮቻችን ያደረሳችሁን ኢሜይሎች በርከት ብለው ደርሰውናል። ሌሎቻችሁም ተከታተሉ፣ ጻፉልን። ታዲያ አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻና አስታውስ የሁለቱ ወገኖች በጋራ አገሪቱን የመምራት ዋናው አስፈላጊነት በመካከላቸው የነበረውን ልዩነት በመቅረብ እንደ አንድ አካል ሆኖ አገሪቱን እንዲያስተዳድሩ ነው። የሰማችሁት የአምባሳደር መሐመድ ድርድር ድምፅ ነው። ቀደም ብለን እየጠቆም ነው የሱዳን ጉዳይ ላይ የሰጡትን አስተያየት ቆየት ብለን በመጽሔቱ እናቀርባለን። አሁን የዕለቱን አቢረስ ቀደም ሲል በዜና እንደተገለጠው የሲዳማ ብሔር ራሱን ችሎ በክልል ደረጃ እንዲደራጅ የሚሰሩ አካላት የአንዱን ወገን ብቻ ተግባራዊ ከማድረግ እንዲቆጠበው ምርጫ ቦርድ አሳስቧል። ድርጊቱም የሕግ መሰረት እንደማይኖረው ገልጧል። ቦርዱ በሚቀጥሉት አምስት ወራት የሲዳማን ሕዝብ በክልል ደረጃ የመደራጀት ጥያቄ በውሳኔ ሕዝብ እንደሚያስፈጽም ገልጧል። መለስካቸው አመሃ ዘገባ አለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ምሽት ሶስት ሰዓት ላይ ባሰራቸው የጽሑፍ መግለጫ ይፋ እንዳደረገው የሲዳማ ህዝብ በክልል ለመደራጀት ያቀረበውን ጥያቄ በሚቀጥሉት አምስት ወራት ውስጥ በሕዝበ ውሳኔ እንደሚያስፈጽም ይፋ አድርጓል። በሌላ በኩል ደግሞ ጥያቄውን የሚያራምዱት አካላት ጉዳዩ ተጓትቷል በሚል ቅሬታ በግላቸው የተናጠል ወይንም የአንድ ወገን እርምጃ ለመውሰድ ማቀዳቸውን በተለያዩ መገናኛ ብዙኃን ይፋ ሲያደርጉ መቆየታቸው ይታወቃል። ጥያቄውን በሕግ አግባብ ይዤዋለሁ የሚለው ምርጫ ቦርድ የአምስት ወራት እንዳለው ቢናገርም የሲዳማን ዞን በክልል ደረጃ ለማደራጀት ጥያቄ ያቀረቡት አካላት በነገ ዕለት በ111111 የሲዳማ ዞን ክልል የሚሆንበት ቀን ነው ሲሉ አውጀዋል። ምርጫ ቦርድ ይህን እንዴት ያየዋል የሚል ጥያቄ ቪኦኤ ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ለአቶ ብሸት አየለ አቅርበዋል። ይህንን እንቅስቃሴ የሚመሩ ልሂቃን ፌዴሬሽን ምክር ቤትን አዋጅ 251 ሕዝባር 93ን ጠንቅቀው ያውቃሉ ብዬ ነው ማስበው እንደው የህዝበ ውሳኔው ሳይሰጥ አይደለም። ህዝበ ውሳኔው ተሰጥቶ እንኳን ቅሬታ ያለው ወገን ዝም ብሎ የፈለገውን አያደርግም። ለፌዴሬሽን ምክር ቤት ነው አቤቱታ ያቀርበው። አቶ ብሸት ጨምረው እንዳስረዱት በዚህ ህግ መሰረት የአንድ ወገን ውሳኔ ተወሰነው መተግበር አይቻልም። እንዲሁም ደግሞ ይሄው ህግ በጣም በጣም በአጽንኦት የሚያስቀምጠው ሌላ ነገር ምናለ ህዝበ ውሳኔውን የጠየቀው ክልል ልሁን ያለው ክልል ልሁን ያለው ምክር ቤት ጥያቄውን ያቀረበለት የክልል መንግስት ቢያዘገይበት ያችን አንድ ዓመት ጊዜ ማለት ነው፣ ቢያዘገይበት ሊያደርግ የሚችለው ነገር ምንድን ነው? እሱ አቤቱታውን በጽሁፍ ለፌዴሬሽን ምክር ቤት ማቅረብ ነው ያለበት። ሁለት ዓመት ሊፈጅ ይችላል። የፌዴሬሽን ምክር ቤት ይህን ጉዳይ መርምሮ ለመወሰን ይላል። ስለዚህ እኛ በዚህ ባለው ጊዜ ውስጥ ይህንን ህዝበ ውሳኔ ለማደራጀት ኃላፊነቱን ይሄ ተቋም ምርጫ ቦርድ ማለት ነው ለመወጣት ከፍ ዝቅ እያለ ባለበት ሁኔታ እንደዛ አይነት ሁኔታ ለማድረግ መሞከር ህጉም አያግዛቸውም። እኛ እንኳን እምቢ ብንል ነው እኛ እንኳን አናደርግም ብንል፣ የክልሉም መንግስት አላደርግም ብልና ቢከለክል እንኳን እንደዚህ አይነት የአንድ ወገን ውሳኔ ሊያደርጉ አይችሉም። አቶ ብሸት ከዚህም ገፍ አድርገው ያላቸውን ማሳሰቢያ አክለዋል። እኔ ለዛ አካባቢ ህዝብም ሆነ የውሳኔ ሀሳቡን እንዲሰጥ ለሚታገሉ ወገኖች በሙሉ የምመክረው ነገር ምርጫ ቦርድ እንደ ተቋም ይህን ጉዳይ ዳር ለማድረስ በጥንቃቄ እየሰራ ስለሆነ ሌሎች አላስፈላጊ ነገሮች ላይ ታቅቦ ከምርጫ ቦርድ ጋራ በጋራ ለመስራት መሞከር ጥያቄውም ለክልሉም ለሀገርም ይረዳል ብዬ አምናለሁ። የቦርዱ ምክትል ሰብሳቢ እንደሚሉት በሀገሪቱ እየተካሄደ ከሚገኘው የለውጥ ሥራ በዚህ አኳያም ምርጫ ቦርድን እንደገና ነፃና ገለልተኛ አድርጎ ለማደራጀት እየተሞከሩ ካሉ ተግባራትና ክንውኖች አኳያ ይህን ሥራ ለመስራት ቦርዱ ዘይቷል የሚል እምነት የላቸውም። የምርጫ ቦርድ ይህንን ሕዝበ ውሳኔ እንዲያስፈጽምለት በደብዳቤ የጠየቀው ህዳር 12 2011 ዓ ም ነው። ጥያቄው በደረሰው በአምስት ወር ማለት ነው። ስለዚህ እኛ እጅ ላይ የቆየ ነገር ከህዳር እስከ አሁን ድረስ ያለው ጊዜ ብቻ ነው። ክልሉ ጋር የተቀመጠው እውነት ነው። ህጉ ህገ መንግስቱ ላይ ክልሉ የህዝቡ ጥያቄ በደረሰው ወይም ህዝቡን የሚመራው ካውንስል ጥያቄ በደረሰው በአንድ ዓመት ጊዜ ውስጥ ህዝበ ውሳኔውን ማደራጀት አለበት ነው የሚለው። ስለዚህ አምስት ወር ጠረጴዛው ላይ አስቀምጦ ወደኛ ከላከው ለእኛ ከደረሰን ጊዜ ጀምሮ ደግሞ ልክ ለክልሉ ምክር ቤት የሚሰራው ለእኛም ይሰራል ብለን ነው የምናምነው። ዋናው ነገር ህዝበ ውሳኔውን ለማደራጀት የተሰጠ አንድ ጊዜ ነው። ስለዚህ በእኛ እምነት አምስት ወር አለን ብለን ነው ምናምነው። የቦርዱ የጽሁፍ መግለጫ እንደሚያመለክተው በሚቀጥሉት አምስት ወራት ውስጥ ቦርዱ ህዝበ ውሳኔውን ተግባራዊ ለማድረግ የሚያስችሉትን ተግባራት ዘርዝረዋል። በሌላ በኩል ደግሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ምክር ቤት ከክልሉ መንግስትና ከዞኑ መስተዳደር ጋር በመመካከር በአሁኑ ወቅት የክልሉም ሆነ የዞኑ አስተዳደር ዋና ከተማ ሆና የምታገለግለው የሐዋሳ ከተማ የህዝበ ውሳኔ ውጤት የሲዳማን ክልል መሆን የሚያረጋግጥ ቢሆን በከተማዋ ላይ ሁለቱ አካላት የሚኖራቸውን መብትና ከዚህ ጋር በተያያዘ የሚነሱ የሀብት ክፍፍል ጥያቄዎችን የሚያስተናግዱበትን አሰራር አዘጋጅተው ለቦርዱ እንዲያሳውቁና ሌሎችም ተያያዥ የሕግ ማዕቀፍ ዝግጅቶች የሚያስፈልጓቸውን ጉዳዮች አሰናድተው እስከ ሐምሌ 19 ቀን 2011 ዓ ም በጽሑፍ ለምርጫ ቦርዱ እንዲያስታውቁ ተወስነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል በክልል የመደራጀት ጥያቄዎች የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህዴን በአስረኛው ጉባኤ በጥናትና በህግ አግባብ እንደሚፈታ ባስቀመጠ ውሳኔ መሰረት ምላሽ ያገኛሉ ሲሉ የደቡብ ክልል ፕሬዚዳንት አቶ ሚሊዮን ማቴዎስ ዛሬ በሰጡት መግለጫ አስታውቀዋል። የነገውን ሐምሌ 11ን በመጥቀስም ከሲዳማ የክልልነት ጥያቄ ጋር በተያያዘ በአዋሳ ከተማ የሚፈጠር የጸጥታ ችግር እንደማይኖርም ርዕሰ መስተዳደሩ አጽንኦት ሰጥተው ተናግረዋል። በሌላ በኩል የሲዳማ ዞን ዋና አስተዳዳሪ የሲዳማ ህዝብ የምርጫ ቦርድ ስራ በትጋት እንዲጠባበቅ ሲሉን ያሳሰቡት ወጣቶች በምርጫ ቦርድም ሆነ በክልልና በዞኑ መንግስት መግለጫ እንደማይስማሙ ይልቁንም ሌላ የትግል አቅጣጫ እንዲጀምሩ የሚያደርጋቸው መሆኑን ተናግረዋል። ተጨማሪ ዘገባ ዮናታን ከሀዋሳ አድርሶናል። የክልሉ ርዕሰ መስተዳድርና የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢሕዴን ምክትል ሊቀመንበር አቶ ሚሊዮን ማቶስ እንዳሉት በክልል የመደራጀት ጥያቄዎች የሚፈቱት በሕግ አግባብና ድርጅቱ ባስጠናው የጥናት ግኝት መሰረት ነው። በጥናቱ ላይም ድርጅቱ ለተከታታይ አስር ቀናት በአዲስ አበባ ከተማ በልዩ ሁኔታ የተወያየበት ሲሆን የጥናቱ ውጤትና የማዕከላዊ ኮሚቴ ውሳኔም የክልሉን ሕዝብ ጥቅም የሚያስከብር መሆኑን ተናግረዋል። ከክልል ጥያቄም ጋር ተያይዞ ለሰባት ወራት ኢትዮጵያ ውስጥ አሉ በሚባሉ ምሁራን ጊዜ ተወስቶ ጥናት ተካሂዷል። የዚህ ጥናት መነሻ ለህዝቡ የሚቀርብ ነው የሚሆነው ማለት ነው። ስለዚህ በዚህ ላይ የተደረሰው ድምዳሜ ህዝቦችን የሚጠቅም መሆኑን ጥናቱ ሲካሄድም የጥናቱ ግኝቶች እና የጥናቱ የመፍትሄ አቅጣጫዎች ራሱ ከህዝቡ የመጡ በመሆናቸው የህዝብ ፍላጎቶችን ያንጸባርቃል ብለን ነው ለማየት የሞከር ነው በማዕከላዊ ኮሚቴ ደረጃ። ስለዚህ ከዚህ ጋር ተያይዞ የሚታየውን ነገር ያው በየደረጃው ለክልሉ ህዝብ ለውይይትም ቀርቦ ምሁራንም ማብራሪያ ጭምር የሚሰጡበት ጉዳይ ነው። ምናልባትም በሚቀጥሉት ለሶስት ቀናትም ከዛ ቀጥሎ ባሉትም ተጨማሪ ማብራሪያዎች አጠቃላይ ሂደቱ ላይ ጭምርም የሚሰጥ ነው የሚሆነው ማለት ነው። ጥናቱ ላይ የመጡ የመፍትሄ አቅጣጫዎችም ከራሱ ከህዝቡ የመጡ የመፍትሄ አቅጣጫዎች ናቸው እና በነዚህ መፍትሄ አቅጣጫዎች ላይ የተሻለውን አማራጭ የሚባለውን ማዕከላዊ ኮሚቴ ምርጠው ውሳኔ ላይ መቅረብ በሚገባ አግባብ የሚቀርብ ነው የሚሆነው ማለት ነው። ለክልሉ መንግስት ቴሌቪዥን በሰጡት ጋዜጣዊ መግለጫም ብሔራዊ ምርጫ ቦርድም ትላንት ማምሻ የስዳማን የክልልነት ጥያቄ በተመለከተ የሰጠው መግለጫም ከማዕከላዊ ኮሚቴው ውሳኔ ጋር የሚጣጣም መሆኑን የተናገሩት ርዕሰ መስተዳደሩ ከሐምሌ 11 ጋር በተያያዘ በሐዋሳ ከተማ የጸጥታ ችግር ይፈጠራል በሚል በከተማዋ ነዋሪ ዘንድ ስጋት ያደረበት ሲሆን የስዳማን የክልልነት ጥያቄ በተመለከተ በሐዋሳ ከተማ ምንም የሚፈጥር ችግር የለም ብሏል። ይልቁንስ ህዝቡ እንዲረጋጋም ጠይቀዋል። ምርጫ ቦርድ ጥያቄ የደረሰበት የሚታወቅ ስለሆነ የማዕከላዊ ኮሚቴ ውሳኔ ጋርም አብሮ የሚሄድ ነው ማለት ጊዜውንም በሚመለከት የተለያዩ ሪፎርሞች ውስጥ እንዳለፈ አንስቶ ግን ደግሞ አሁን ባለው ላይ ድርጅቱን በማጠናቀቅ ጥያቄውን ማስተናገድ ሂደት ውስጥ እንደገባ በከሪ አምስት ወራት ውስጥ መጨረስ እንደሚችል ስለገለጸ ማዕከላዊ ኮሚቴ ውሳኔና የምርጫ ቦርዱን አንድ ላይ አገናኝተው ማየት የሚቻል ነው የሚሆነው። አቶ ከተማም ሆነ በዙሪያ ላይ ያለው የሲዳማ ህዝብ ሰላም ወዳድ ህዝብ እንደመሆኑ መጠን አመት ውስጥ ስናርፍ ብዙ ለአንድ ጊዜ የሚገረብቱ ነገሮች በሚመጡበት ጊዜ ህዝቡ ካለው አጠቃላይ ባህልና እሴት ተነስቶ ለከፋ ችግር ሳንጋለጥ አመቱን ማለፍ ችለናል ብለን ነው ማለት የምንችለው። የሐዋሳ ከተማን ጸጥታ ከማረጋገጥ አንጻር ብዙ የተሰሩ ስራዎች አሉ። ይህም ለውጦችን እያመጡ ቀጥሏል። ወደፊትም ተጠናክሮ የሚቀጥል ነው የሚሆነው እና ሐዋሳ ከተማ ነዋሪም ለዚህ ላሳየው ትብብር በጣም ከልቤ ነው ማመስገን የምፈልገው። አሁንም ስጋቱን ሁሉንም የምንጋራው ነው። የከተማ ነዋሪ ወደ ስጋት የሚጥሉ ጉዳዮችን በቅርበት የተከታተልን ከህዝቡ ጋር ሆነን ምላሽ ለመስጠት ሰፊ ስራዎችን ስንሰራ ነው የቆየ ነው። በተለይም ከሲዳማ አንጻር የተነሳውን ጥያቄ ተንተርዞ ስጋት ውስጥ የሚያስገቡት ነገሮች እንዳሉ የሚደመጡ ነገሮች አሉ። ግን ደግሞ ሲዳማ ጥያቄውን ሰላማዊ በሆነ መልኩ ሲያቀርብ ነው የቆየው። አሁን ባለበት ሁኔታ የከተማችንን ጸጥታ የሚያውቅ ነገር ይፈጠራል ብለን የምንጠብቀው ነገር የለም። ከሐምሌ 11 ጋር ተያይዞ ብዙ ስጋት ውስጥ የሚጥሉ ነገሮች የሉም የሚል ነገር ነው እየገለጽኩ ያለሁት ማለት ነው። በሌላ በኩል የሲዳማ ዞን ዋና አስተዳዳሪ አቶ ቀረጫ ውቻ በበኩላቸው የክልልነት ጥያቄ በህገ መንግስቱ መሰረት ምላሽ እንዲያገኝ የብሔራዊ ምርጫ ቦርድ ስራ በመጀመሩ መላው የሲዳማ ብሔር ተወላጆች የሲዳማ ዞን ከክልሉ መንግስትና ከድሄድን ጋር በመሆን በጥያቄው ዙሪያ በጋራ እየሰሩ እንደሚገኙና ምርጫ ቦርድ በአምስት ወራት ጊዜ ውስጥ ህዝበ ውሳኔ እንደሚያደርግ በመግለጹ መላው የሲዳማ ተወላጆችና ወጣቶች ጉዳዩን በትዕግስት እንድጠብቁ ጠይቀዋል። ቦርዱ ውሳኔ ህዝብ በማደራጀት ዙሪያ ከሲዳማ ዞንና ከክልል መንግስት ጋር በተለያዩ ጊዜያት መውያየቱን ያስታውቁት አቶ ቃሬጫ ውቻ ውሳኔ ህዝብ አምስት ወር ባልሞላ ጊዜ ውስጥ አደራጅቶ ለጥያቄው አፋጣኝ ምላሽ እንደሚሰጥም አስታውቀዋል። በሌላ በኩል የሲዳማ ዞን የክልልነትን ጥያቄ አራማጅ መሆኑን የሚናገረውና የጀቶዎች አስተባባሪ ነኝ የሚለው ወጣት ሳሙኤል በምርጫ ቦርድ መግለጫም ሆነም በክልሉና በዞኑ መንግስት አቋም ወጣቶች እንደማይስማሙ ተናግሯል። ለሲዳማ ጥያቄ ምላሹ እስከ ነገ ይሰጣል ብሎ እንደሚጠብቁም ተናግሯል። የዞኑ ምክር ቤት ኃላፊነቱን ይወጣል ብለን እንጠብቃለን። ኃላፊነቱን ይወጣል ብለን ስንል ከዚህ ቀጥሎ ላለው ፍቼዎች የንብረት ክፍፍልና ሌላ ነገር ስለምኖር ከመንግስት ጋር ደግሞ ግንኙነትን ለመመስረት እንደ ድልድይ ያገለግላሉ። ያ ድልድይ ሲኖር ነው የሚተገበሩት ብለን አስበናል። እንደ ህዝብ ግን እኛ በራሳችን ማንም ስለ ህዝብ ስለ እኛ የሚወስን የለም። ስለዚህ ህዝቡ እንደ ህዝብ ወስኗል። የወስነውን ደግሞ ፋሲሊቴት የማድረጉ ጉዳይ የመንግስት ነው። ያንን በአስራ አንድ ያረጋል ብለን እንጠብቃለን። አይ አናረግም የሚሉ ከሆነ ህዝቡ ሉዓላዊ ስልጣኑን በመጠቀም የራሱን እድል በራሱ መውሰድ እስከመገንጠል የሚለው መብት አርቲክል ተላዘቀኝ ተጠቅሞ ህዝቡ የራሱን ክልል በራሱ ማወዙ ከምንም በላይ ዋስትና ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታንን እናመሰግናለን። ሱዳንን እየመሩ ያሉት የጦር አዛዦችና ተቃዋሚዎቹ ዛሬ የሰላም ስምምነት ተፈራርመዋል። ምርጫ እስከሚያካሄዱ ድረስ የጋራ ወታደራዊና የሲቪል ምክር ቤት እንዴት ይቋቋም በሚለው ዝርዝር ላይም እየተደራደሩ ነው የተገለጠው ወይንም እንደተደራደሩ ነው የተገለጠው። ዝርዝሩን በተመለከተ ኢትዮጵያን ተወክለው ከአፍሪካ ህብረት ጋር ሁለቱን የሱዳን ወገኖች ከሚያደራድሩት አምባሳደር መሐመድ ድሪር ጋር ዘጋቢያችን እስክንድር ፍሬው ቆይታ አድርጓል። በጣም አመሰግናለሁ ስለ ጊዜዎት አምባሳደር መሐሙድ ድሪር። እርስዎ እንግዲህ ጠቅላይ ሚኒስትር አብይ አህመድን በመወከል በአደራዳሪነት እየተሳተፉ ይገኛሉና ና ምንድን ነው ዝርዝር ውስጥ በአጭሩ ይግለጹልን። መጀመሪያ አምባሳደር፣ በዋናነት የኢትዮጵያ መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ በዚህ በሱዳን ጉዳይ ላይ ከፍተኛ ትኩረት በመስጠት ይህንን ድርድር ከአፍሪካ ህብረት ጋር እያካሄድን እንገኛለን። ሁለቱን ወገኖች ለማቀራረብ በዋናነት በመካከላቸው የነበረው የመጠራጠር በተለይ ደግሞ በጁን እንደ አውሮፓውያን አቆጣጠር ሶስት ላይ የፈሰሰው የንጹሐን ዜጎች ደም ያገረሸው ጉዳይ ስለነበረ ከፍተኛ ጥረትን የሚጠይቅ ነበረ አቀራርቦ ሁለቱን በአንድ ጠረጴዛ ላይ አምጥቶ ለማነጋገር በራሱ ማለት ነው። በአሁኑ ወቅት ሁለቱ ወገኖች በርካታ ስብሰባዎችን በጋራ አካሄደናል። አንዳንዶቹ በተናጠል ሁለቱን ወገኖች ለየብቻቸው ያነጋገርንበትም ሁኔታ አለ። አሁን እንግዲህ በዚህ ደረጃ ላይ ሆነን ዛሬ ላይ ቆመን ማለት ነው አንድ የጋራ ስምምነት እንዲፈራረሙ ተደርጓል። ይኸውም የሽግግሩን ወቅት የሚኖሩ መንግሥታዊ መዋቅሮችን ያካተተ የፖለቲካዊ ሰነድ ነው። ይሄ ለቀጣይ ሕገ መንግሥታዊ ሰነድ ለሚባለው ከፍተኛ አስተዋጽኦ የሚያደርግና አገሪቱ የወደፊት እጣ ፈንታን በትክክል የሚያስቀምጥ ፍኖተ ካርታ ነው ማለት ይቻላል። ለምሳሌ ያክል የስልጣን ክፍፍሉ በምን መልኩ ይሆን፣ ሁለቱ ወገኖች በተራ በተራ የሚያስተዳድሩት ጊዜያት የተለየበት፣ አንድ የሚኒስትሮች ምክር ቤትም የሚመሰረትበት የሚኒስትር የሚኒስትሮች ምክር ቤቱን እጩዎች የሚያቀርበው የትኛው ወገን ነው በምን አግባብ ይጸድቃል የሚለውም የታየበት አከራካሪ የነበረውና ወደ ኋላ ይዘግ የተባለው የጊዜያዊ የሽግግሩ ሕግ አውጪው አካል ነው። ይሄኛውን ሁለቱም ወገኖች በእኛ በኩል ባስቀመጥ ነው ሀሳብ በመስማማት ከሶስት ወር ጊዜ ባላነሰ ወቅት የሚመሰርቱት ይሆናል። ይሄም በራሱ የራሱ የሆነ ድርድር ያስፈልገዋል ማለት ነው። እንግዲህ በስምምነቱ መሰረት ለሀያ አንድ ወራት የሽግግር ጊዜው በጀኔራሉ ይመራል ወይ በጄኔራል ይመራል፣ ለአስራ ስምንት ወራት ወራት ደግሞ በሲቪል ይመራል የሚል ነው ይመስለኛል። እና የሚኖሩ የሚኒስትርነት ቦታዎችም ክፍፍል ተደርጎባቸዋል። አዎን፣ የሁለቱ ወገኖች በጋራ አገሪቱን የመምራት ዋናው አስፈላጊነት በመካከላቸው የነበረውን ልዩነት በመቅረፍ እንደ አንድ አካል ሆነው አገሪቱን እንዲያስተዳድሩ ነው። ይኸውም በቀጣይ ለሚካሄደው አገራዊ ምርጫ አገሪቱን በማዘጋጀት በህዝብ ተሳትፎ የተመረጠ ዲሞክራሲያዊ የሆነ መንግስት ወደ ስልጣን ለማምጣት ነው ትልቁ ዓላማ። ሌላው ደግሞ በዚህ በሽግግር ወቅት በተለያዩ አካባቢዎች ያሉ ግጭቶችን በሰላማዊ መንገድ በድርድር ለመፍታት ነው። አምባሳደር፣ ይሄ ድርድር በአፍሪካ ህብረትና በኢትዮጵያ በጋራ የሚመራ ነው፣ የሁለትዮሽ ነው አመራሩም። ይህ የሆነበት ምክንያት የኢትዮጵያ ብቻ ብለን ብንንቀሳቀስ የአፍሪካ ደግሞ በተናጠል ቢንቀሳቀስ ምንም ፋይዳ አይኖረውም ከሚል ብልህ የሆነ አስተዋይነት የተሞላበት የጋራ አረዳድ በመውሰድ የራሳችንን አጀንዳዎች በማዋሃድ እና እንደ አንድ አካል ሆነን በመስራት እንገኛለን። ዩኤስ አሜሪካን በተመለከተ ደግሞ ቪኦኤ ስለሆነ የማነጋግረው በሱዳን ላይ የተጣለ ሱዳን የአሸባሪ ወገኖችን የምትደግፍ አገር ናት የሚል መዝገብ ውስጥ ትገኛለች። ከዚህ መዝገብ ውስጥ ይህችን አገር ለማሰረዝ ደግሞ ከአንድ ዓመት ያላነሰ ዲፕሎማሲያዊ ጥረት ያስፈልገዋል። የአሜሪካ መንግስት በጎ ፈቃድን እያሳየ ነው። ስልጣኑ ወደ ሲቪሊየን ወይም ከተሸጋገረ ይሄንን ማዕቀብ ለማንሳት ፍላጎት እንዳለው ተገንዝበናል ተገንዝበናል ሲሉ እዛ ባሉት የአሜሪካ መንግስት ተወካይ አማካኝነት ነው። ድርድሩን እየተከታተሉ ባሉት የአሜሪካ መንግስት ልኡክ አማካኝነት ነው። አዎ፣ በእነሱ አማካኝነት እንዲሁም የራሳቸውም አምባሳደር ባይኖራቸውም ሻርጄ ዳፌር ወይም ስራውን የሚያከናውን ከፍተኛ ዲፕሎማት አላቸው። በቀጣይነት ደግሞ በህገ መንግስታዊ ሰነድ ላይ ውይይቱ ይቀጥላል ነው ያልኛ- አምባሳደር። በእርግጥ ይሄኛው ህገ መንግስታዊ ሰነድ ህገ መንግስታዊ የተባለበት ምክንያት የአገሪቱ ህግጋት አካል እንዲሆን ተፈልጎ ነው። በሌላ በኩል ደግሞ በአሁኑ ወቅት በፖለቲካ ሰነዱ ላይ የተነሱ ጉዳዮችን በዝርዝር ስራዎችን፣ ሀላፊነቶችንና ተግባራትን የሚያስቀምጥ ስለሆነ የሽግግሩ ወቅት ሆኖ ተካርታ ነው ለማለት ይቻላል። አምባሳደር መሐሙድ ድሪር የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልእክተኛና አደራዳሪ ከካርቱም በስልክ ስለሰጡኝ ቃለ ምልልስ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም በጣም አመሰግናለሁ። ቸር አምላክ ይቅጠናል። መልካም ምሽት አምባሳደር እስክንድርን እናመሰግናለን። ከአምባሳደር መሐመድ ድሪር ጋር ያደረገውን ቆይታ ነበር። ቆይታ ብዙ ጊዜ ፊት ለፊት ገጥ ለገጥ ስታዋወራ በርቀት ነው ያወሩት፣ ሱዳን ናቸው እሳቸው። ሌላው ያስገረመኝ ግን አምባሳደሩ አማርኛቸው እኔ መጀመሪያ የሱዳን የሶማሌ ሰው ግን አማርኛቸው እንደ ውጭ አይነት እንደው ቀልጣፋ አማርኛ ተናገር። ሪፖርት በሪፖርት አስታውሳቸዋለሁ። አዲሱ የባህል ሚኒስትርም የነበሩ ናቸው። የስነ ጽሁፍም ሰው ናቸው እና እሱም ተጨማሪ ውበት ነው። ለሁሉም እንግዳችንንም፣ እስክንድርንም እናመሰግናለን። አድማጮች ባጭሩ እናስታውስ አሃዱ ኤፍኤም ሬዲዮ 94.3 ላይ እንገኛለን። አሁኑ ወደ ቀዳሚው ዘገባ ከዘገባው ቀደም ብሎ አጭር የዋና ዋና ዜና ላሰማ። የሲዳማ ብሔር ራሱን ችሎ በክልል ደረጃ እንዲደራጅ የሚሰሩ አካላት የአንዱን ወገን ተግባራዊ ከማድረግ እንዲቆጠቡ ምርጫ ቦርድ አሳስቧል። ድርጊቱም የሕግ መሰረት አይኖረውም ብሏል። ገዥው የሱዳን ወታደራዊ ምክር ቤትና አፍቃሪ የዴሞክራሲ ጣምራው ቡድን ተወካዮች የስልጣን ክምፍል የተመለከተ አንድ ስምምነት በዛሬው ዕለት ተፈራርመዋል። ይሄ ስምምነት ከአልበሽር በኋላ በአገሪቱ የነበረውን ውጥረት ይቀንሳል ተብሎ ተስፋ ተጥሎበታል ተገልጿል። ፕሬዚዳንት ትራምፕና ብዙዎቹ የምክር ቤት አባላት ደጋፊዎቻቸው ትናንት የተሰነዘረባቸውን ነቀፌታ ሲከላከሉ ታይተዋል። በዚህ ላይ አሁን ቀጥሎ የምናቀርበው ዘገባ በይበልጥ ያብራረዋል። ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በሚያንምር ጠቅላይ ጦር አዛዥ ሚን አውን ሄለን እና በሌሎችም ከፍተኛ ወታደራዊ መሪዎች ላይ ማዕቀብ ደንግጎባቸዋል። ዋና ዋና ዜናው ኸው ነው። አድማጮች፣ ሁለተኛውን አጋማሽ በርዕሰ ዜናዎቹ ጀምረናል። አሁን በእርግጥ ወደ ቀዳሚው ዘገባ ቀደም ብለን በዜናዎቹ የጠቀስነው ርዕስ ነው። ፕሬዚዳንት ትራምፕና ብዙዎቹ ደጋፊዎቻቸው የዩናይት ስቴትስ ምክር ቤት አባላት ትናንት በፕሬዚዳንት ትራምፕ ላይ የሰነዘሩትን ነቀፌታ ሲከላከሉ ታይተዋል ሲል ይንደረደራል። ፕሬዚዳንት ትራምፕ በትዊተር ባስተላለፏቸው መልእክቶች አራት የተወካዮች ምክር ቤት አባላት የሆኑ ሴቶች በዩናይትድ ስቴትስ ላይ ነቀፌታ አቅርበዋል ሲሉ ወደ መጡባቸው ሀገሮች ይመለሱ ማለታቸው ብዙ ውግዘት ማስከተሉ የሚታወቅ ነው። አባባላቸውም ከዘረኝነት ታይቷል። ሶስቱም የምክር ቤት አባላት ሴቶች የአሜሪካ ዜጎችና እዚሁ አሜሪካ የተወለዱ ሲሆኑ ካለአንዷ በስተቀር ሶስቱም የዩናይት ስቴትስ ውስጥ የተወለዱ ናቸው። ይህ ክስተት ታዲያ የፖለቲካንና ዘርን አስመልክቶ በሀገሪቱ ያለው ክፍፍል ጎልቶ እንዲወጣ ማድረጉን የአሜሪካ ድምፅ ብሔራዊ ዘጋቢ ጅመለን ባጠናቀረው ዘገባ ጠቅሷል። አዳነች ፍስሀዬ ታቀርበዋለች። ፕሬዚደንት ትራምፕ ዋይት ሀውስ ቤተ መንግስት ሆነው ሲናገሩ የተወካዮች ምክር ቤት አባላት የሆኑትን አራት ሴቶች እዚህ ደስተኛ ካልሆኑ ከሀገሪቱ መውጣት ይችላሉ ባሉት ላይ እንደ ጸኑ መሆናቸውን ገልጸዋል። የተናገሩትን እዩት። ቅንጫቢዎቹን እዥ አለሁ። ስለ ሀገራችን ስለ እስራኤልና ስለ ሌሎች ያሉት በጣም ከይሲና መጥፎ ነው። የእነሱ ፈንታ ነው የፈለጉትን ማድረግ ይችላሉ። መሄድም እዚህ መቆየትም ይችላሉ። ነገር ግን ሀገራችንን መውደድ ይገባቸዋል። ስለ ሀገሪቱ ጥቅም ነው መስራት ያለባቸው። በአራት ነጮች ያልሆኑ ዲሞክራቶች ላይ ያነጣጠረው የትራምፕ አባባል ሰፊ ነቀፌታ አስከትለዋል። ነቃፌዎች ዘረኛ አባባል አድርገው አይተውታል። በሕግ መወሰኛው ምክር ቤት የውዳኑ ዲሞክራቶች መሪ ቻክ ሹማር እንደሚመስለኝ ፕሬዚዳንት ትራምፕ የሰሩት ነገር ሊናቅ የሚገባው ነው። አሜሪካን ለመከፋፈል እዚህ ደረጃ መውረድ የትኛውም ፕሬዚዳንት አድርጎት አያውቅም። በአሁኑ ወቅት በድምፅ ብልጫ እየመሩ ያሉት ጆ ባይደን የሚገኙባቸው ለፕሬዚዳንትነት እየተወዳደሩ ያሉት በርካታ ዲሞክራቶችም በፕሬዚዳንቱ አባባል ተቆጥተዋል። በአዮዋ ክፍለ ግዛት የምርጫ ዘመቻ በማካሄድ ላይ ያሉት ጆ ባይደን በአሜሪካ ታሪክ የዚህን ሰው ያክል በግላጭ ዘረኛና ከፋፋይ ፕሬዝደንት ታይቶ አያውቅም። አስቡ እንግዲህ በዓለም ደረጃ ሊኖረው ስለሚችል መልእክት። አንዳንድ ሪፑብሊካውያንም ፕሬዝዳንቱ ሀገሪቱን ለመከፋፈል እየሞከሩ ነው በማለት ነቅፈዋል። ሪፑብሊካዊ ሴኔተር ሚት ሮምኒ ይህን ብናልፈው ደስ ባለኝ ነበር፣ ነገር ግን በእሰጥ አገባው ጭቅጭቅ ምክንያት ለብሔራዊ መንፈሳችን አፍራሽ ወደሆነው ከፋፋይነት ተመልሰናል። በሕግ መወሰኛው ምክር ቤት የብዙሀን ሪፑብሊካውያን መሪ ሚች ሚኮኔል የአደባባይ ሰዎች አነጋገራቸውን እንዲያለዝቡ ጥሪ አቅርበዋል። ፕሬዚዳንቱ ዘረኛ አይደሉም። ፕሬዚዳንቱ ዘረኛ አይደሉምና የሚሰማው ነገር ሁሉ ለሀገሪቱ ጥሩ አይደለም። ነገር ግን ከተለያዩ ርእዮተ ዓለማዊ ነጥቦች ነው እየመጡ ያሉት። ነጥቡ ይህ ነው። ፕሬዚዳንት ትራምፕ ካነጣጠሩባቸው አራት የምክር ቤት አባላት ሴቶች፣ አንዷ ዲሞክራቷ አሌክሳንድሪያ ኦካሲዮ ኮርቴዝ ናቸው። አሜሪካውያን ፕሬዚዳንቱ በሚሰነዝሯቸው ጥቃቶች እንዳይዘናጉ ጥሪ አቅርበዋል። በሀገሪቱ ላሉ ልጆች በቅድሚያ ልለው የምፈልገው ነገር ፕሬዚደንቱ የሚሉትን ቢሉም ይህች ሀገር የናንተ ነች፣ የሁላችንም ሀገር ነች። አሁን በፕሬዚዳንቱና በዲሞክራቶች መካከል የሚታየውን ትርክ በመጪው ዓመት በሚካሄደው ፕሬዚዳንታዊ ምርጫ የሚከሰተውን ሁኔታ አመላካች ነው። አድማጮች አዳነች፣ እናመሰግናለን። አድማጮች ወደ ተከታዩ ስንሻገር ሳምንታዊው ኢትዮጵያውያን በአሜሪካ ናቸው። ይህን ዜማ በጣም ወደዋለሁ። ዜማው ጥሩ ነው። ብዙዎች አስራ አምስት ቀናዊው ይባልልን። በየ አስራ አምስቱ ቀን የሚመጣው ከሌላ ፕሮግራም ጋር ይፈራረቃል። እንግዲህ ባለቤት ተይዞ የሚባለውን አንተ ራስ ገብ እንደምታውቀው እንግዲህ በሺ የሚቆጠሩ ኢትዮጵያውያን ለአንድ ሳምንት ከከረሙባት ከአትላንታ በቅርቡ ነው የተመለስኩት። ከዛ የያዝኩት ነው የፌዴሬሽኑ የዘንድሮ የክብር እንግዳ የኔም እንግዳ ሆነዋል። በጣም ታዋቂ ናቸው። ኢትዮጵያን በብዙ አቅጣጫ በኳሱ ማለት ያስጠሩ እንግዳዬ ናቸው። አሜሪካን የሚኖሩት ከ15 ዓመት በላይ ከነ መንግስቱ ወርቁ ከነ ፍሳ ከነ ሉቻኖ ጋራ የተጫወቱና ኢትዮጵያን ያስጠሩ ታዋቂ የእግር ኳስ ሰው ናቸው። አሜሪካ በመኖራቸው ና አጋጣሚ ስለ አገኘሁት ሳቸው አሜሪካ ሆነዋል። ግሩም ሰላም እንደት ነህ ደህና ነህ ወይ ማለት በል ሸዋንግዛው አንተንም ማቅ የለም በድምጽህ ስለማያውቁ ነው የጠየኩህ እንኳን ለዚህ ሰዓት አደረሰህ እንኳን ደሞ ደስ ያለህ የክብር እንግዳ ሆነ በመሸለም እንኳን አብሮ ደስ አለን ታብሮ ማምሰግ ነው እንዴት አገኘኸው በጠቅላላ ጨዋታውን የዘንድሮውን ከዚህ ቀደም ትመጣለህና ዘንድሮ ደግሞ እንደታየው ጥሩ ነው። በየጊዜው መቼም አንዳንድ ነው ችግር ቢኖርበት በየጊዜው የህዝቡን ብዛት የተጫዋቾቹም አብሮ የመጫወትና አብሮ አለን ባህላቸውን በተለይ እየጠበቁ ከጊዜ ወደ ጊዜ የሚያሳዩት የጨዋታ ብስለት ጥሩ እንትን ነው ያለው እና እንግዲህ የበለጠ በራሳቸውም ትግል በቤተሰብም ትግል ራሳቸውም ቢያሻሽሉ እዚህ ያለ ውድድር ውስጥ ገብተው ከዛ አልፎ ደግሞ በየትምህርት ቤት ስኮላርሽፕ አግኝቶ ለመጫወት ይሄ ብዙ እድል ይከፍትላቸዋል። ምናልባት ከነዚህ ከሰላሳው ሶስቱ ቡድኖች ተውጣቶ አንድ ጠንካራ ቡድን ለመፍጠር ይቻል የሆነ ወ ይሄን እንዴት አየዋለን ወደፊት ታስቦ መሆን አለበት። ማለት አሁን ዝም ብሎ ከዚህ ካሉት ካርጎ አንድ ትንሽ ዝግጅት አድርጎ ለማድረግ በጣም አስቸጋሪ ነው የሚሆነው እና ከእድሜ ጋር የሚመጣ ነው እዚህ ደግሞ ያለ የስራ የጥናት ነው። እንደዚህ አይነት ብዙ ችግሮች ነገሮች ስላሉ ዛሬ ብልጭ ያለው ደግሞ ነገ ሎዱ ይበዛበትና እንትን አይከተልም። እና እንዲህ የተጠናከረ ነገር ኖሮ እንዳልኩት ትምህርት ቤት ውስጥ ገብተው ነው ውድድር ውስጥ ገብተው ያለው ውድድር ውስጥ ከዛ በተወሰነ ድጋፍ እየደረገላቸው ቢቀጥሉ ሞር ውጤት ሊመጣ ይችላል። እኔ አዲስ አበባ ወኝም አይቻለሁ። ከዚህ ተመርጠው እዛም የመጡትና ምንም እንትን አያደርግም። ሞራል ሊሆን የሚችለው ማለት ለጤና እዚህ ድረስ ራሱን ጠብቆ እንደዚህ ለመድረሱ ጥሩ እንትን ነው የሚሆነው። ግን ምሳሌ ሆኖ በተለይ ለሀገራችን እንትን እዛ ለመቅረብ ትንሽ ጥረትና ትግል የሚጠይቅ ይመስለኛል። የት ነው አሁነ ሻሁን የምትኖረው? ኑሮህ እንዴት ነው? እኔስ ሳንዲያጎ ናሁን ያለሁት አንድ የግል ስራ ውስጥ ነው የምሰራው። ደሞ ነን ፕሮፊት ኦርጋናይዜሽን አለኝ የራሴ አፍሪካን ሶከር አትሌቲክ አሶሴሽን የሚል እንትን ዛሬ 14 አመት ነን ፕሮፊት ኦርጋናይዜሽን እንትን ከፍተህ እሱ ላይ እያተኮርኩ ነው ያለሁት። ልጆቹን ነው ለመርዳት ምንድን ነው የሚሰራ ድርጅት። ህጻናትን ሰብስቦ እንትን ማድረግ ነው ቤዚክ የሆኑ ነገሮችን ስፖርት። አዎ ማስጠናት ነው የሚያስጠቃቅን ነገሮች አሉ። አንተ ፕሮፌሽናል ሆነ ወይንም ደግሞ ከብዙ ልምድ በኋላ የምታገኛቸው ጥቂት ነገሮች አሉ፣ ብዙ ጎልተው የማይታዩ ለሌሎች እነዛ እነዛን ነገሮች የምታስይዛቸው ትልቅ ደረጃ ላይ ደርሰው ጥሩ ውጤት ሊያመጡ የሚችሉበት እንትን ለማድረግ ቮለንቴሪሊ እየሰራው ነው ያለሁት። ችግሮችም አሉ፣ ቤተሰብ ልጆቹን ለማምጣት፣ ፕላስ ደግሞ ትንሽ ቀለምህ ነጣ ሲል ነው ወደዛ እንትን ያደርጋል እንጂ የአምኖ መቀበል፣ እኔ ለምሳሌ በብዙ መልኩ ሊቀበሉ የሚችሉበት ብዙ ሁኔታዎች አልፌያለሁ። እዚህ ሀገር መጥቼ ፉል ስኮላርሽፕ ነው ነው የመጀመሪያ አፍሪካዊ ሆኜ ነው ፉል ስኮላርሽፕ ዩሲኤል የተሰጥቶኝ። በኳሱ ነው እንትን ያልኩት፣ የፊፋ የመጀመሪያ አፍሪካዊ ነው ፊፋ ላይሰንስ ዲ ይዤ ነው ሰባ እንትን ያደረግኩት እና ላ እንደ ኮች መታ ግን፣ ማን ቡድን ማን ቲም አሰለጠንክ? ምን አደረግህ? በዛ ኤሪያ ስ ላድማጭ ኢትዮጵያ እዚህማ እንደውም የኔ ጁኒየር የሆነው ነበረ፣ ስቲቭ ሳምሰን የሚባለው የአሜሪካን ፉትቦል እንትን የብሔራዊ ቡድን አሰልጣኝ ምክትሉ፣ ዝጊ ስሚዝ የሚባለው ዩሴሌ ነው የኔ ጁኒየር የነበረ እሱ ነበር ምክትል ሆኖ እንደነ ሳንደርስ እንደ ጋላክሲ 15 ዓመት ሙሉ ያደረገ ነው። እኔ አዲስ አበባ ሲሄድ እነሱን ወቅትያቸው ነው የሄድኩት። ቤተሰብ እዚህ ነው ያለው። ከማን ጋር ነው? ሳንዲያጎ አለኝ አብረን ያለ ነው አሉኛው አራት ልጆች አሉኝ። ባለቤት ትሰራለች። ንጄ መጀመሪያ ዶክተር ናት ነው የሚቀጥለው ሁን ማስተር እሷን እና ሁሉም በኮሌጅ ሌቭል ላይ ነው ያሉት። አሁን ሳንዲያጎ ነው የምትኖረው። በአሜሪካ ደግሞ ያሉ ስቴቶች በሙሉ ኢትዮጵያውያን አንዳንድ ቡድን ከየስቴቱ ይኖራቸዋል እና ወደ ፌዴሬሽኑ ጠጋ ብለህ ለመስራት አንድ ቲም ይዘህ ለመምጣት ያሰብከው ነገር የለም ወይም አላመችም? አይ፣ በመሰረቱ ይሄ በ84 ነው እዚህ የተመሰረተው ይህ ክለብ። እኔ ከእሱ 15 ዓመት በፊት በ69 ነው የመጣሁት እዚህ መጀመሪያው የት ብሔራዊ ቡድን ተጫዋች ሆኜ ነው የመጣሁት እዚህ ነው እና እንደዚህ እንኳን ይሆናል ብዬ አልገመትኩኝም። ግን ግምት ነበር፣ አላማ ነበረ አይደለም የሀገርህን እንትን ተጫዋቾች ወይንም ሰው በማየት እንትን እና ለማሰልጠን በምትን በምትሞክርበት ጊዜ ትንሽ ነው እንትኖች አሉ፣ እንግዲህ የመቀበል ሁኔታዎች አሉ። አዎ እና ብዙ ነው፣ እዛም አዲስ አበባም ብዙ የተሞከረ ነገር ነበረ። እንደውም ፌዴሬሽኑን በኤዲፎር ነው አፍርሰው ነው በአዲስ መልክ እንዲሰሩ ነው እየሰጠውት ማስተያየት ነበር። አጋጣሚ ሊሆን እንደሆነ አላውቅም፣ ግን እንደዛ ፈርሶ እኔም ያው እዛ ስራ አስኪያጅ ኮሚቴ ውስጥ ሆኜ ነበረ ግን ግን አሉ አቶ ሸዋን ግዛው ከአዲሱ ጋር የጀመሩት ውይይት ሰፋ ያለ ነው። አድማጮች የአዲሱን እንግዳ የቀድሞውን የኢትዮጵያ ብሔራዊ ቡድን ተጫዋችና የዘንድሮውን የኢትዮጵያውያን በሰሜን አሜሪካ የእግር ኳስ ፌዴሬሽን እንግዳ አቶ ሸዋን ግዛውን እና አዲሱን እናመስግንና ሙሉ ዝግጅታቸው በድረ ገጻችንና በፌስቡክ ላይ ይገኛል። አሁን ዲሞክራሲ በተግባር አድማጮች የዛሬው ዲሞክራሲ በተግባር በፌዴራሊዝም እና በተያያዙ ጉዳዮች ላይ ያተኩራል። በርከት ያሉ ዘገባዎችንም ያካትተ ነው። ዛሬ ታዲያ አዘጋጁ ሰለሞን አባተ ነው፣ እዚህ ስቱዲዮ አብሮኝ ይገኛል። ሌሎች ዘገባዎችንም አካተዋል። ሰለሞን እጅ ከምን? እጄ ከዲሞክራሲ፣ እጄ ከፌዴራሊዝም ታሪክ እንደምታውቀው፣ አሉላ በአሁኑ ጊዜ በኢትዮጵያ ውስጥ ትልቁ የመነጋገሪያ ነጥብ ኢትዮጵያ ያለችበት የመንግስታዊ አወቃቀር የሀገር አወቃቀር ጉዳይ ነው እና በተለያዩ መድረኮች ንግግሮች፣ ውይይቶች ይካሄዳሉ እየተካሄዱ ናቸው። እነዛም ቀጥለዋል አሁንም። ሰሞኑን መቀሌ ላይ አንድ መድረክ ተዘጋጅቶ ነበር እና በዚሁ በፌዴራሊዝም ጉዳይ ላይ ንግግር ተደርጎ ነበረ። ይሄ የኢትዮጵያ ፌዴራላዊ አወቃቀር አንዳንዶቹ ቋንቋን መሰረት ያደረገ ይሉታል፣ ሌሎች የዘር ፌዴራሊዝም ይሉታል፣ ሌሎች የጎሳ ፌዴራላዊ ስርዓት እያሉ ይጠሩታል። በፖለቲካ ትንታኔያቸው የሚታወቁት ፕሮፌሰር ህዝቅኤል ጋቢሳ በዚሁ በመቀሌ ዩኒቨርሲቲው መድረክ ላይ የህብረ ብሔር ፌዴራላዊ ስርዓት ሲሉ ጠርተውታል። እና በዚሁ በፌዴራሊዝምና ሕገ መንግስታዊ ስርዓት በኢትዮጵያ በሚል ርዕስ በተካሄደ መድረክ ላይ ጥናታዊ ጽሁፍ አቅርበዋል። ከዚህ ጽሁፋቸው በኋላ መቀሌ ያለው ሪፖርተራችን ሙሉጌታ አስባህ አነጋግሯቸው ነበረ። ተከታዩን ዘግቧል። ብሔራዊ ጭቆና ያደረሰው የማንነት ጥያቄ ያስከተለው ነው በማለት ተናግሯል። ፕሮፌሰር ህዝቅኤል ጋቢሳ ቋንቋ መሰረት ያደረገ ስርዓት ሀገር ይበትናል የሚል ሀሳብ አልቀበለውም በማለትም ተናግሯል። ይህ ሀገር የህብረ ብሔርን ፌዴራሊዝም የመረጠው ፋሽን ስለሆነ አይደለም። ታሪካዊ ጥያቄ አለ፣ የብሔር ብሔረሰቦች ጥያቄ አለ። እዚህ ሀገር እነዚን ጥያቄዎች ለመመለስ ከህብረ ብሔር ፌዴራሊዝም የተሻለ የለም ብዬ ነው የማምነው። ይህንን የህብረ ብሔር ፌዴራሊዝምን ታሪካዊ ጥያቄዎችን መልስ ለመስጠት ካልተጠቀምንበት፣ አሁን ያለውን የህብረ ብሔር ፌዴራሊዝም መዋቅር ዲሞክራሲን ወደ ውስጡ ካላስገባ ነው የመበተን አደጋ ከፍተኛ ነው የሚል ወረቀት ነው የጻፍኩት። የፌዴራሊዝም ስርዓት በራሱ ችግሮች ፈጥሯል ብሎ እንደማያምኑ የገለጹት ፕሮፌሰር ህዝቅኤል ባለፉት ሀያ ሰባት ዓመታት ግን ስርዓቱ በሚገባ በተግባር ላይ ባለመዋሉ የተፈጠሩ ችግሮች ሊኖሩ ይችላሉ ብለዋል። ህብረ ብሔራዊ ስርዓት አፍርሰህ ሌላ ስርዓት ለማቆም የሚደረግ ጥረት አይሳካም በማለት ገልጸዋል። የፌዴራሊዝም ስርዓት በኢትዮጵያ የነበረ ታሪካዊ የብሔር ብሔረሰቦች ጥያቄ ለመመለስ ዓላማ ይዞ የተቋቋመ ስርዓት ነው ብለዋል ፕሮፌሰር ህዝቅኤል ገቢሳ በወንዞች ተራሮችና እንዲሁም ሐይቆች መሰረት ያደረገ አደረጃጀት ማቋቋም ይሻላል የሚል ሀሳብ ግን ከምን ተነስተን የሚል ጥያቄ ያስከትላል፣ በማለት ገልጸዋል። የህብረ ብሔር ፌዴራሊዝሙ በኢትዮጵያ ውስጥ ለነበረው ታሪካዊ የብሔረሰቦች ጥያቄ ለሚባለው ያለ መልስ ነው። ከዛ የተሻለ ሌላ መልስ ያለ አይመስለኝም። ይሄ በወንዝ ወይም በተራራ ወይም በሸንተረር በዛ መልክ ቢዋቀር ይሻላል የሚለው ከምን በመነሳት ይሄኛው እኮ ብረ ብሔር ፌዴራሊዝም እኮ ጥያቄው የብሄረሰቦች ጥያቄ ስለነበረ ለዛ መልስ ይሆናል ተብሎ ነው እንጂ እሱንማ ወደ 14ቱ ጠቅላይ ግዛት ተመልሰን እሱን ፌዴራል ለማለት እንችላለን። ያ ግን የሚያዋጣ አይመስለኝም። ምክንያቱም ታሪካዊ ጥያቄ የሚመልስ አወቃቀር አይደለም። ህገ መንግስት ትኩረት በማድረግ በሰጡት አስተያየትም የህገ መንግስቱ ረቂቅ ሲዘጋጅ አልተወከልንም የሚሉ አካላት ጥያቄ ፕሮፌሰር ህዝቅኤል ሲመልሱ በጊዜው በነበረ አደረጃጀት ከወሰድን ከተለያዩ የህብረተሰብ ክፍሎች ሴቶች፣ ወጣቶች፣ ምሁራንም ተሳትፏል ብለዋል። ነገር ግን ህጋዊ ውክልና ያልነበራቸው ሊሆን ይችላሉ ሲሉ ተናግሯል። በተቻለ መጠን ግን በቂ ውክልና እንዲኖር ተደርጓል በማለትም እምነታቸው ገልጸዋል። የሚሻሻል ነገር ካለውም ህገ መንግስቱ በሚያዘው መንገድ ማሻሻል ይቻላል ብለዋል። በኢትዮጵያ ህገ መንግስት አከራካሪ ስለሆነው አንቀጽ 39 መሻሻል አለበት ወይ ተብለው ተጠይቀው ይህ አንቀጽ የህገ መንግስቱ መልህቅ ነው በማለት መልሰዋል። አዳዲስ የኢኮኖሚ ስርዓትን በሚመለከት፣ የታክስ ስርዓትን በሚመለከት አንዳንድ ነገሮች ሊሻሻሉ ይችላሉ ወደፊት። ነገር ግን መሰረታዊ የሆነ መሻሻል አለበት ህገ መንግስት አለ ብዬ አላስብም ነኝ አንቀጽ 39 በእኔ ግምት የዚህ ህገ መንግስት ዋነኛው መልህቅ ነው። አሁን ያለው የኢትዮጵያ ፌዴሬሽን በፈቃዳቸው ፈልገው አገርን የመሰረቱ ብሔርና ብሔረሰቦች አገር ነው። በፈለጉበት ሰዓት ደግሞ መውጣት ይችላሉ የሚለው መብታቸው ነው። ፈቃደኛ አድርጎ እዚያ ሀገር የሚያስቀምጣቸው እሱ ከተነካ ተገደበ ማለት ነው። በሚቀጥለው ዓመት ስለሚካሄደው ሀገራዊና ክልላዊ ምርጫ አስመልክቶ ሲናገሩም ምርጫው ህገ መንግስቱ በሚፈቅደው መሰረት መካሄድ አለበት ነው ያሉት። ለምርጫው የሚያስፈልጉ ነገሮች ሁሉ መደረግ አለባቸው። ለምሳሌ የምርጫ ህጉ ራሱ ለፓርላማ ቀርቧል የተባለው አለ። እስካሁን ግን በስራ ላይ ዋለው ለመሆኑ? ምርጫው የሚደረገው የሚቀጥለው ምርጫ የሚደረገው ባለፈው ህግ ነው ወይስ በአዲሱ ህግ ነው? አዲሱ ህግ ካልወጣ ደግሞ ነበረው በአምባገነን ስርዓት ህግ ነው የምንወዳደረው። አስቸጋሪ ነገሮች ውስጥ ነው። ዝምታው ዝምታው አደጋ ነው እንጂ መፍትሄ አይደለም ብዬ ነው ማስባ። ካልሆነ ግን አሁን ያለውን መንግስት የስልጣን ዘመኑ ስለሚያበቃ ህገወጥ መንግስት ነው የሚሆነው በማለት ነው የገለጹት። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም አመሰግናለሁ ሙልጌታንም፣ ፕሮፌሰር ህዝቅኤል ጋቢሳንም ለትንታኔውም ለቃለ ምልልሱም። በነገራችን ላይ አሉላ ወደዚሁ ወደ ፌዴራሊዝም አወቃቀር ሥርዓት እንመለስና ትክክል ናቸው ፕሮፌሰር ህዝቅኤል ብዙዎች ሀገሪቱ ለአስተዳደር አመቺ በሆነ መልካ ምድራዊ አወቃቀር መደራጀት አለባት የሚሉ አሉ እሳቸው ከሚሉት በአንጻራዊ ሁኔታ የክፍለ ሀገር አደረጃጀት የሚመለስ የሚሉም አሉ ሌሎችም ደግሞ አሉ ፍጹም ተቃራኒ የሆነ አቋም ያላቸው ይህ የቋንቋ ፖለቲካ አስተዳደር መሰረዝ አለበት እንደውም በህግ መታገድ አለበት ብለው የሚጠይቁም አሉ አቶ በትሩ ገብረ እግዚአብሔር ዳላስ ቴክሳስ ይኖራሉ። ትብብር የኢትዮጵያ ማህበራዊ ድርጅቶች ስብስብ የሚባለው ተቋም ወይም ቡድን አሁን የእሱ መሪ ናቸው። በቅርቡ ይህንን ብለውን ነበር ለእኛ ጣቢያ። የእኛ ትልቁ ዓላማ የኢትዮጵያውያን ሁለንተናዊ ሰብአዊ መብት እንዲከበር የሁሉም ኢትዮጵያዊ ባህሉ፣ ቋንቋው፣ እምነቱ እንዲጎለብት እንደ ፍላጎቱ ተንቀሳቅሶ የመስራት ንብረት የማፍራት ህይወቱን የመምራት መብቱ ለማስከበር እና እነዚህ መብቶቹ የዜግነት ግዴታዎችን በውል እንዲገነዘብ እና ለነፃነቱ መከራከር እንዲችል ማብቃት ነው እና ከዛ አንጻር ሲታይ አሁን በሀገራችን ያለው ሁኔታ እና ባለፉት ዓመታት እየተንከባለለ የመጣው በዘውግ ላይ የተመሰረተ የፖለቲካ አካሄድ ብዙ ችግር በሀገራችን ላይ እየፈጠረ በእውነቱ ከቁጥጥር የሆነ ደረጃ ላይ ደርሷል እንደምናየው። እና ችግሮቹን ስንገመግም የችግሮቹ ዋነኛው ምንጭ ፖለቲካው በዘውግ መደራጀቱ እና ስልጣንም ሀብትም ህልውናም በቋንቋ ማንነት ላይ መመስረቱ ያስከተለው መዘዝ መሆኑን ስለተገነዘብን ይህንን ነገር ከአሁኑ እንግዲህ በሚሊዮን የሚቆጠር ህዝብ ተፈናቅሏል። ከመኖሪያው ተሰዷል። በብዙ የሚቆጠሩ ሰዎች ተገለዋል እና የሞቱትም ቁጥር ሚሊዮን እስኪ ሞላ መጠበቅ አለብን ወይ በአንዳንድ ሀገሮች እንደደረሰው? እና ይህን ነገር ችግሩን ህዝቡ ያውቀዋል። ግን የመፍትሄ ሀሳቦች ማመንጨት እና ህዝቡ ነቅቶ ይህንን እንዲከታተለው መቀስቀስ ለፖለቲካ ድርጅቶች ብቻ መተው የሌለበት ጉዳይ ስለሆነ እኛም በዚህ ጉዳይ ላይ ህዝቡ እንዲያስብበት ለኢትዮጵያ ህዝብ ጥሪ ማድረግ ያስፈልጋል በሚል ጠበብ ባለመልኩ ቢያንስ ቢያንስ የፖለቲካ ድርጅቶች ለስልጣን የሚወዳደሩ አካሎች በዘውግ ላይ እንዳይመሰረቱ ቢደረግ በአንዳንድ አገሮች እንደተደረገው ችግሩን ለመቅረፍ ይረዳ ይሆናል በሚል በዚህ ላይ ያተኮረ ዘመቻ ነው የጀመረው። አቶ በትሩን አመሰግናለሁኝ። ሌላም ከአቶ በትሩ ጋር የሚደጋገፍ አስተያየት የሰጡን አሉ። በቅርቡ ለአሜሪካ ድምፅ አሉላ ዲያቆን ዮሴፍ ተፈሪ ይባላሉ። ዴንቨር ኮሎራዶ ነው የሚኖሩት። በዚህ በዩናይትድ ስቴትስ በጣም ሰፊ በሆኑ እንቅስቃሴዎች የሚታወቁ ናቸው። እስከ ተወካዮች ምክር ቤቱ ድረስ እየሄዱ የሚሟገቱ ናቸው። የኢትዮጵያ አሜሪካውያን ዜጎች ምክር ቤት የሚባል ቡድን ሰብሳቢ ናቸው። እሳቸው ለምንድን ነው አሁን ያለው የቋንቋ ፖለቲካ አስተዳደር ኢትዮጵያን የማይጠቅመው የሚሉት፣ ደግሞስ መፍትሄው ምንድን ነው ይላሉ? የሚከተሉን አስተያየት ነበር። ሶስት ሚሊዮን የኢትዮጵያ ሕዝብ በገዛ ሀገሩ ስደተኛ ሆኖ ተፈናቅሎ ባለበት በየቀኑ ሰዎች እየተገደሉ መነቃነቅ የማይችሉበት ሰርተው ቤት መግባት የማይችሉበት ሁኔታ በሚከሰትበት ጊዜ ነገሩን ተከትሎ በሚጠናበት በሚታይበት ሪፖርት በሚደረግበት ጊዜ ሙሉ በሙሉ ጠንቁ በዚህ በዘር በተደራጀ የፖለቲካ አደረጃጀትና ይሄ ክልልም በሚባለው በአጠቃላይ በኢትዮጵያ ውስጥ ያለው አሁን የሰፈነው የኤትኒክ ፌዴራሊዝም እንደሆነ ዋና ምክንያቱ ራሱ መልስ እንዲሰጥ አድርጎታል፣ ለዚህ ጉዳይ እና በመጨረሻ ላይ ይሄንን ነገር ትክክለኛ ሶሉሽን ሊያመጣ ይችላል። ሀገራችን መነጋገሪያ ይሁን። ከዚህ ውጭ ሌላ መፍትሄ አለ፣ ሌሎችም ሀገሮች ተመክሮ እነሱ ካስገኙት ሌላም ሊገኝ የሚችል መፍትሄ አለ ተብሎ ቢባል መስማት እንፈልጋለን፣ ያ መፍትሄ ምን እንደሆነ። እኛ አሁን ባለን ተጨባጭ ሁኔታ ግን ተጠያቂው ዋነኛው ጠንቅ በዚህ ጉዳይ ላይ የኢትዮጵያ የፈጠረችው ሌላ ዓለም ህዝብ የማይጠቀምበት ስርዓት በመሆኑ ይሄ በህግ ይታገድ በሚል ነው፣ እና እግር መንገዳችን ማንሳት የሚገባን ነገር ምንድን ነው? ይህ ማለት ኢትዮጵያ ከሰማንያ በላይ ያሉ የተለያዩ ብሔሮች ያሏት ሀገር እንደመሆኗ ይሄ ሁሉ የተለያየ የብሔር ይዘትና ታሪክ እንርሳው፣ ጨፍልቀን አንድ እናድርገው የማለት ሳይሆን እንደውም በነዚህ በተለያዩ ብሔሮች ያሉ ቋንቋ፣ ባህል፣ ታሪክ የተለያዩ የኑሮ አያያዝ ሁሉ መበልጸግ እንዳለባቸው የሚቋቋሙም ሲቪክ ማህበሮች ይህንን ከፍ አድርገው ስራዬ ብለው ቢይዙ ለኢትዮጵያ ትልቅ አስተዋጽኦና ውበቷ እንደሆነ እኛም ብንሆን የምናምንበት ነገር ነው። ይህንን ይዞ ግን ወደ ፖለቲካ ስልጣን ፍለጋ መሄድ አሁን ኢትዮጵያ የገባችበትን ጠንቅ የበለጠ ማጠናከር ስለሚሆን ኢትዮጵያ ውስጥ ለውጥ ያስፈልጋል ብለን ካመን አሁን ያሉት ችግሮች ሁሉ የመጣባቸው ጠንቅ በዚህ የተነሳ መሆኑን ካረጋገጥን ለዚህ መፍትሄ የሚሆነው ሌሎች ሀገሮች ኢቨን አፍሪካ ውስጥ ያሉ ጎረቤት ሀገራት እንደ ኬንያ፣ እንደ ሩዋንዳ አይነቶቹ በሕግ ያገዱት ነገር ስለሆነ ይህም ደግሞ በስራ ላይ ከዋለ በኋላ ዘላቂ መፍትሄ እነዚህ ሀገሮች ያበረከተ በመሆኑ ይህንን ጉዳይ ቅድሚያ ተሰጥቶት ጊዜ የማይሰጥ ነገር በመሆኑ አትሊስት ለውይይት ይቅረብልን ብለን እኛም ቢቸግረን አሁን ሰላማዊ ሰልፍ ለመውጣት የተገደድንበት፣ ኢትዮጵያን መንበሲ ገብተን ከክቡር አምባሳደሩ ጋር መልካም ውይይት አድርገን ባለፈው ሳምንት በይፋ አቅርበናል። ለጠቅላይ ሚኒስትሩ ይህንን ጉዳይ ትኩረት እንዲደረግበት እሳቸውም ቃል ገብተውልናል ለማድረስ እና ይህንን ነው እየሰራን ያለ ነው አቶ አመሰግናለሁኝ። ዲያቆን ዮሴፍ ተፈሪን ተቀንጭ ባለገባችሁ ድምፅ ይቅርታ ጠይቃለሁኝ። ከፋይል አውጥተን ነበር ያንን ድምፅ ያሰማናችሁ። ይህንኑ በተመለከተ አሉላ፣ አሁን ያለው ሪፐብሊክ የመጀመሪያው ፕሬዚደንት የኢፌዴሪ ማለት ነው ዶክተር ነጋሶ ጊዳዳን በአንድ ወቅት አነጋግረናቸው ነበር፣ በዚሁ በፌዴራሊዝም እና በኢትዮጵያ አወቃቀር ጥያቄ ላይ ና ሁለቱንም ወገኖች ሚዛን ላይ ያስቀመጠ አስተያየት ሰጥተውናል። በአጭሩ ቀንጨብ አድርገን እናሰማችሁ። ከፋይል ያወጣነው ድምፅ እኔ የምፈራው ኢትዮጵያን ናሽናሊዝም እና ኤትኒክ ቤዝድ ናሽናሊዝም አለ። እነዚህ ሁለት ጽንፍ የሚሄዱ ከሆነ ኢትዮጵያን ናሽናሊዝም ጽንፍ ሄዶ የብሔሮችን ጉዳይ ሬኮግኒሽን ካልሰጠው ኤትኒክ ናሽናሊዝም ደግሞ ጽንፍ ሄዶ ኢትዮጵያዊነትን የማይቀበል ከሆነ ይሄ ነው ኢትዮጵያን የሚያጠፋው ብዬ ነው የምገቡት። የኢትዮጵያዊነት ስሜት ጥሩ ነው። አት ዘ ሴም ታይም የማንነት ጉዳይን መከላከልም አለ፣ መብት እንዳይጣስ ፍትን ቢኖር ለራሴ ብሄድ መስራት አስፈላጊ ነው፣ ማንነቴን መጠበቅ። ይሄ ማንነቴን የመጠበቅ ጉዳይ ደግሞ ኢትዮጵያዊነቴን እንትን ማድረግ የለበትም ውይይቱ መቀጠል አለበት የሚል አቋም ያላቸው ደግሞ የኦሃዮ ዩኒቨርሲቲው ፕሮፌሰር የፖለቲካ ሳይንስ መምህር ብሩክ ኃይሉ ትናንትና እዚህ ስቱዲዮአችን ነበሩ። እሳቸውም እንዲሁ አይነት ሚዛናዊ የሆነ አስተያየት ለመስጠት ሞክረዋል ወይ ወይም ሰጥተውናል። ነገር ግን ወደ አንዱ ወገን የበለጠ ያደላሉ። ውይይቱን ሁሉም ሊሳተፍ ማድረግ ነው የሚታየኝ። ከዛ ወደ ህገ መንግስቱና ወደ ምርጫው ይኬዳል። አሁን አንተ በግሌ ጥያቄ ፖይንት ደሆነ ጥያቄ ከባድ ነው። እንደ ትውልድ ኢትዮጵያዊ አዝናለሁ። ከባድ ውሳኔዎች ነው የሚጠብቁት። በሰው ልጅ መብት አምናለሁ፣ በኢንዲቪጅዋልም ሆነ በግሩፕ መብት። ነገር ግን ኤትኒክ ላይ ቤዝድ የሆነ መንግስታት አወቃቀር በጣም ሬር ናቸው። ወደ ልማት ሳይሆን ወደ አደጋ ነው የሚወስዱን። ለምን? እርግጥ እነዛ ኤትኒክ ግሩፖች እያንዳንድ ናቸው፣ የራሳቸው ቋንቋ፣ አስተዳደር የሚባለው ሁሉ በጎነት እንዳለ ሆኖ፣ ግን እያደር እየዋለ ምንድነው የሚያደርገው ወደ በተን ነው የሚወስደው። ምንም ጥርጥር የለው። ዩጎዝላቪያ ስሎቬኒያዎች መጀመሪያ ነበርኩ። አጋጣሚ 1991 ለሱ ስሎቬኒያ ሲገነጥሉ ነበር። ለምሳሌ ቀጠለ ክሮኤሽያ፣ ቀጠለ ከዛ ዘርቢያኖች የመጨረሻ ናቸው። አሁን ዘርቢያኖች ፓን ዩጎዝላቪያ ስሜት ያለው መጨረሻ ላይ ነው። እነሱ አልቅሰው ራሳቸውን መንግስት ያቋቋሙ ዘርቢያኖች ስድስተኛ ሲወጡ ማለት ስድስት ስቴት ነበራቸው። ቦዝኒያ ሄርዘጎቪና ሶስተኛ ሄደ ሞንቴኔግሮ፣ ከዛ በኋላ ነው ሁሉም ተበተኑ። ይሄ ምንድን ነው? የዳይናሚዝሙ ነው። ይሄው እንግዲህ ከዴሞክራሲም ከነጻነትም ጋር ነው የሚመጣው። የእኛ ዴሞክራሲ ይሄንን እያጎላ አውጥቶታልና እየጎዳንም ነውና አገሪቷን ወደ መበታተን ሊወስዳት ይችላል ነው የምለው። ስለዚህ መፍትሄው ምንድን ነው ላልከው፣ እያንዳንዳችን ኤትኒክ ግሩፖች አይደንቲቲያቸው መጠበቅ ማለት የመናገር የቋንቋቸው የምናቸው፣ ግን ክልሉን በተመለከተ እንደገና ቢታይ እንዲያውም ኢትዮጵያነት ስሜት እንዲሰማቸው እየተቀላቀሉ እየተቀላቀሉ እየተቀላቀሉ ከሁሉ ጋር እየተያዙ ቢሆን ይመረጣል ብዬ እገምታለሁ። አንድ ይሄ ነው። ሁለተኛ፣ ኢኮኖሚክ እድገት አገርን ግንብን ይሰብራል። ኢኮኖሚክ ኢንቴግሬሽን ይባላል። ባደገ ቁጥር ሰው ይዋለዳል። ለስራ ፍለጋ ከአዲስ አበባ ተነስቶ አፋር ያለ ከአፋር ተነስቶ ጅማ ይሄዳል። ያ ሲል መዋለድ መዋደድ ይመጣል። በዛ በዛ አገሮች እንደዛ ነው። አውሮፓውያኖች ኔሽን ስቴትን መፍጠር የቻሉት ማለት ነው። ቅንጅቱ እሱ፣ በዚህ ከቀጠል ጥሩ ሁኔታዎች ላይ ያለ ነው። አቅጣጫው ኢኮኖሚው ላይ ችግር ነው። ፖለቲካው ላይ ነው፣ ወደ ኋላ እየቀረ ነው። እሱም የነበረው ተጽዕኖና የነበረው ትኩረት አለመስጠት ሁኔታ ነው። እና ሁለቱ ቢቀናጁ ጥሩ ነው። ግን ኢትዮጵያ ብቻ ካልን ደግሞ ብዙ ብሄረ በተለይ አናሳ ብሔረሰቦች ቅር መሰኘትና መብታቸውን የማስከበሪያም መካኒዝም የለንም። ደግሞ ላይኖራቸው ይችላል። ያን ሁሉ ይታያልን። እንደገና ቢታይ ቢከለስ ጥሩ ነሆላለሁ አመሰግናለሁ። ፕሮፌሰር ብሩክ ኃይሉን እንግዲህ የሆነው የዛሬ ዲሞክራሲ በተግባር አሉላል ሰለሞንና በዘገባው የተሳተፉትን በሙሉ እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ2ት በ25ና በ31 ሜትር ባንዶች እንዲሁም በአሃዱ ኤፍኤም ራዲዮ 94.3 ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ አስተናገድናችሁ። አሉ አከበደና አዲሱ አበበ ነን Kun biyu shi ne ajiye da shi